The voice of America <fuckling> you, The Ori You, ya dems radio tabiano <fuckling> በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 7 2013 ዓ ም ዝግጅታችን ጀመረ። የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የትግራይ ክልል መሬት ወረው የያዙ ኃይሎች በአስቸኳይ ከትግራይ ይውጡ ሲሉ የክልሉ ፕሬዝዳንት ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ። የአማራ ክልል መንግስት ህወሓት በአማራ ህዝብ ላይ የከፈተውን መጠነ ሰፊ ወረራ ለመመከት ከመከላከል ወደ ማጥቃት መሸጋገሩን የክልሉ ብሔራዊ መንግስት አስታወቀ። በምሽቱ ቅንብር ከምናስደምጣችሁ ዘገባዎች የተወሰኑትን ነው ያሰማናችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ አሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታየ ነኝ። የአማራ ክልል ጠቅላይ ፍርድ ቤት በሰኔ 15 2011 ዓ ም በአማራ ክልል ባለስልጣናት ላይ ከተፈጸመው ግድያ በተያያዘ የተጠረጠሩ 32 ተከሳሾችን የመከላከያ ምስክሮች መስማት ጀምረዋል። አስቴር ምስጋናው ከባህር ዳር ዝርዝር ዘገባ ይዛለች። የአማራ ክልል ጠቅላይ ፍርድ ቤት ከትናንት በስቲያ በዋለው ችሎት በእነ ሻምበል መማር ጌትነት የክስ መዝገብ ከ55 ተከሳሾች መካከል ሰኔ 11 2013 ዓ.ም በዋለው ችሎት ጥፋተኛ ናቸው ብሎ በበየነባቸው 32 ተከሳሾች ላይ የመከላከያ ምስክሮችን መስማት፣ ሀያዎቹን ደግሞ በዕለቱ በነፃ እንዲሰናበቱ ማድረጉ ይታወሳል። የመከላከያ ምስክሮችን ማድመጥ የጀመረው ፍርድ ቤቱ ሐምሌ 8 2013 እንደሚቀጥል አስታውቋል። በዋና ወንጀል ፈጻሚነት በሌሉበት ክስ ተመስርቶባቸው ጉዳያቸው ሲታይ የቆየው ቆየው አንደኛ ተከሳሽ ሻምበል መማር ጌትነት አስራ አምስተኛ ተከሳሽ በላይ ነው ሰፊ ነው እና አስራ አራተኛ ተከሳሽ ልቅና ይሁኔ ላይ ደግሞ ሰኔ አስራ አንድ ሁለት ሺ አስራ ሶስት ዓመተ ምህረት ፍርድ ቤቱ የጥፋተኝነት ብይን መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው አመሰግናለሁ። በኢትዮጵያ ከጥቂት ሳምንታት ወዲህ የኮቪድ-19 ወረርሽኝ ይዞታ በንጽጽር ከቀደመው የመቀነስ አዝማሚያ ያሳየ ቢሆንም በተለያዩ የአፍሪካ ሀገሮች ሶስተኛ ዙር የወረርሽኝ ስርጭት ማዕበል በመከሰቱ ችግሩ ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገሮች ላይ ከፍተኛ ስጋት የደቀነ በመሆኑ ሕብረተሰቡ የመከላከያ እርምጃዎችን አጠናክሮ እንዲቀጥል የጤና ሚኒስትር ዶክተር ሊያ ታደሰ አሳሰቡ። የጤና ሚኒስትሯ ይህን ያሳሰቡት ትናንት በኮቪድ-19 ወረርሽኝና በክትባቱ ወቅታዊ ይዞታ ዙሪያ ለጋዜጠኞች ባደረጉት ገለጻ ነው። ወረርሽኙን ለመከላከልና ለመቆጣጠር የኮሮና ቫይረስ መከላከያ መንገዶችን በሙሉ አቅም በመተግበር እና በማስተግበር ጎን ለጎን የኮቪድ-19 ክትባት መርሃ ግብር እንደቀጠለም ገልጸዋል። ምርመራውን አስመልክቶም ሚኒስትሯ እንደተናገሩት በ20 ደቂቃ ውስጥ የሚደርስ የፈጣን የኮሮና ምርመራ ማድረጊያ በሁሉም ክልሎች የተሰጠ መሆኑንና ማናቸውም ሰው የኮቪድ-19 ሕመም ምልክት ሲሰማውና በኮቪድ መያዙ ከተረጋገጠ ሰው ጋር ንክኪ የነበረው ከሆነ በሁሉም የጤና ጣቢያዎች በመሄድ ምርመራውን በነፃ ማግኘት እንደሚችል ሚኒስትሯ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ስርጭትን አስመልክቶም ሲናገሩ ኢትዮጵያ ውስጥ አልፋና ቤታ የሚባሉት የቫይረሱ ዝርያዎች ከዚህ በፊት በተካሄዱ ምርመራዎች መገኘታቸው መረጋገጡን ነው የገለጹት። ዴልታ የተባለው ዝርያ ቫይረስ መኖሩን ለማረጋገጥ ደግሞ ምርመራ ተጀምሯል ያሉት የጤና ሚኒስትር ዶክተር ሊያ ዝርያው በበርካታ ሀገሮች ከመሰራጨቱ አኳያ ኢትዮጵያም ውስጥ ሊኖር እንደሚችል የሚጠበቅ በመሆኑ ህብረተሰቡ የመከላከያ መንገዶችን በአግባቡ መተግበሩን መቀጠል እንደሚገባው አሳስበዋል። የቫይረስ ዝርያን ማረጋገጫ አቅምን ለማጠናከርም ከእንግሊዝ መንግስት ጋር በቅርቡ አዲስ የጋራ ፕሮጀክት መወጠኑን የጠቆሙት ሚኒስትሯ ውጤቱን እናሳውቃለን ብለዋል። ከጤና ሚኒስቴር ፌስቡክ ያገኘ ነው ዜና ነው። በተያያዘም በዕለታዊ የወረርሽኙ ይዞታ ሰንጠረዥ ባገኘ ነው መረጃ መሰረት ትናንት 4880 ሰዎች ተመርምረው 75 ሰዎች ላይ ኮሮና ቫይረስ እንደተገኘ ያሳያል። በኮቪድ ሳቢያ የአራት ሰዎች ሕይወት ማለፉንም ሰንጠረዡ ጨምሮ ጠቁሟል። ወደ ዓለም አቀፍ የኮቪድ-19 ዜና ስንሻገር ዩናይትድ ስቴትስ ውስጥ የኮሮና ቫይረስ ስርጭት ማሻቀቡን እንደቀጠለ ነው። ለስርጭቱ መባባስም አንዱ ምክንያት የተለያዩ ክፍላተ ሀገር በፍጥነት የሚተላለፈው ደልታ የሚባለው የቫይረሱ ዝርያ እየጨመረ መሄዱና መከላከያ ክትባቱን የሚከተቡ ሰዎች ቁጥር ዝቅ ያለ መሆኑ ነው ተብሏል። የኮቪድ-19 ተጋላጮች ቁጥር ያለማቋረጥ እየጨመረ መሆኑን ካሳወቁት በርካታ ክፍላተ ሀገር መካከል የማዕከላዊ ምዕራብ ዩናይትድ ስቴትሷ ምዙሪ ስትሆን ክትባቱን የሚወስዱ ሰዎች ቁጥር እጅግ ዝቅተኛ ከሆኑባቸው የሀገሪቱ ክፍሎች አንዷ ነች ተብሏል። በሀገር አቀፍ ደረጃ ሁለት ጊዜ ከሚሰጠው ክትባት የመጀመሪያውን የተከተበው ሰው አማካይ ብዛት አንስ 50 ከመቶ ሲሆን የሚዙሪው ግን አርባ አምስት ከመቶ ብቻ መሆኑ ነው የተመለከተው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ ፕሬዝዳንት ጄከብ ዙማ መታሰራቸውን ተከትሎ በተቀሰቀሰና የንብረት ውድመት እንዲሁም ዘረፋም ጭምር በታየበት ብጥብጥ ሰባ ሁለት ሰዎች መገደላቸውን የደቡብ አፍሪካ ፖሊስ አስታወቀ። ዴረን ቴይለር ለአሜሪካ ድምፅ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል። ቀድሞ ፕሬዚዳንት ለተጠረጠሩበት የሙስና ወንጀል ምርመራ በቀረበላቸው ማዘዣ መሰረት ፈቃደኛ ሆነው ያለመገኘታቸውን ተከትሎ ችሎትን በምናቅ ተከሰው ባለፈው ሳምንት የ15 ወራት እስር በተፈረደባቸው ወቅት ነው ብጥብጡ የተቀሰቀሰው። ይሁንና ብዙም ሳይቆይ ታዲያ ያቺ አገር በዓመታት ውስጥ አይታ ወደማታውቀው በርካታ አካባቢዎችን ወዳዳረሰ አለመረጋጋትና መጠነ ሰፊ ብጥብጥ ተቀየረ። ትልቋን ከተማ ጆሃንስበርግን ጨምሮ ተቃዋሚዎች በሃውቴ ክፍለ ግዛት በሚገኙ በርካታ ከተሞች የገበያ አዳራሾችና ሌሎች መደብሮችን መዝረፍ ያዙ። የጸጥታ ኃይሎች ዘረፋውን ማቆም ባለመቻላቸውም በአንድ ቀን አዳር ሁከቱ የዙማ ትውልድ መንደር ወደምትገኝበት ኳዙሉ ናታልና እንዲሁም ሙፓላንጋ እና ሰሜናዊ የኬፕ ግዛቶች መስፋፋት መያዙን ፖሊስ አመለከተ። ብጥብጡ የታየባቸው የተቃውሞ ሰልፎች ከጀመሩበት ካለፈው ሳምንት አንስቶም ፖሊስ ከአንድ ሺህ በላይ ሰዎችን በቁጥጥር ስራ ውሏል። የኮሮና ቫይረስ ዓለም አቀፍ ወረርሽኝ ይበልጥ የአባባሰው የአገሪቱ ምጣኔ ሀብት ያስከተለውን የኑሮ መቃወስ ተቃውመው ወደ ጎዳና የወጡ ሰልፈኞችም አሉ። በተቃውሞ ሰልፎቹ ወቅት የሚታየውን ሁከትና የዘርፊያ ወንጀሎች ያወገዙት የአገሪቱ ፕሬዚዳንት ሲሪል ራማፎሳ መረጋጋት እንዲመጣ ሲሉ አሳስበዋል ኖ በክዋዙ ናታልና በጋውቴንግ አንዳንድ ክፍሎች የተመለከትነውን የመሰለ ሁከትና ውድመት ምክንያታዊ ሊያደርግ የሚችል ምንም ቅሬታም ሆነ የፖለቲካ ጥያቄ ሊኖር አይችልም። ህገ መንግስታችን የእያንዳንዱን ሰው የመቃወም የመደራጀት ሀሳብን በነጻነት የመግለጥ እና ነጻ ማህበር የማቋቋም መብት ያረጋግጣል። የቀድሞ የጸረ አፓርታይድ ታጋይ ታስረው ሰላም አይኖርም ሲል የዙማ ፋውንዴሽን ትናንት ማክሰኞ ባወጣው መግለጫ ዝቷል። ሉላን ለዘገባው አመሰግናለሁ። የኩባ መንግስት ትናንት ማክሰኞ ባወጣው መግለጫ በሀገሪቱ በተነሳው ጸረ መንግስት ተቃውሞ የአንድ ሰው ህይወት ማለፉን ሲገልጽ ሰብአዊ መብት ተሟጋቾች ደግሞ ባለስልጣናቱ ከአንድ መቶ በላይ ሰዎች እንዳሰሩ ገልጸዋል። መንግስት የ36 ዓመቱ ሰው የተገደለው ባለፈው ሰኞ ከሀቫና ወጣ ብላ በምትገኘው በአሮዮ ናራንጆ ከተማ በተቃዋሚና በፖሊስ መካከል በተፈጠረ ግጭት መሆኑን አመልክቷል። ደረጀ ደስታ ያቀርበዋል። እንዲህ አይነቱ ትልቅ ተቃውሞ በኩባ ላለፉት አስርት ዓመታት አልታየም። የተቃውሞ አመፁ ዋና ከተማይቱን ጨምሮ በተለያዩ የአገሪቱ ክፍሎች ከተካሄደ ሁለት ቀን በኋላ የኩባ ዋና ከተማ ሀቫና ትናንት ማክሰኞ በከባድ የፖሊስ ቁጥጥር ስር ሆና ውላለች። መንግስትን በመቃወም የወጡት ኩባውያን በምግብ አቅርቦት እጥረት፣ እየናረ በመጣው የዋጋ ውድነት፣ በኤሌክትሪክ ኃይል መቆራረጥና መንግስት ለኮሮና ቫይረስ በሰጠው ምላሽ እጅግ የተበሳጩ መሆኑን ይናገራሉ። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ለዚህ ምክንያቱ ዩናይትድ ስቴትስ ውስጥ ያሉ የማህበራዊ ሚዲያ አክቲቪስቶች የሚያደርጉት ዘመቻ መሆኑን ተናግረዋል። ባለፈው እሁድ በተለይ በሃቫና ዋና ከተማ የተደረገውን ትልቅ ጸረ መንግስት የተቃውሞ ሰልፍን ጨምሮ በየትናንሽ ከተሞች የተካሄዱት ሰልፎች በእነዚህ ወገኖች የተቀሰቀሱ ናቸው ይላሉ። ቴንደንሲያ ሙንዲያለ ሎ ሻማ ኢንግሌ ረሱልታ ደ ውና አክሲዮን ኢኖርጋኒካ ደ ተሪቶሪዮ ኖርቴአሜሪካኖ እነዚህ ወቅታዊ ጉዳይ በሚል በማህበራዊ ሚዲያ የሚናፈሱት ከሀገሪቱ ጋር ምንም ትስስር በሌላቸው ከሰሜን አሜሪካ ግዛት እኮ ዓላማ ባላቸው ወገኖች ድጋፍ የሚንቀሳቀሱ የፍሎሪዳ ዲጂታል ሚዲያ አክቲቪስቶችና በቴክኖሎጂ የተቀነባበሩ ዘመቻዎች ውጤት ናቸው። ሆን ተብሎ እጅግ ውድ በሆኑ ዘዴዎችና መሳሪያዎች በመጠቀም ውዥምብሩን ዓለም አቀፍ መነጋገሪያ ለማድረግ የሚደረጉ ሙከራዎች ሲሆኑ ይህ ድርጊት በአጠቃላይ ጭካኔና ጥሰት የተሞላበት የትዊተርን የማህበረሰብ ፖሊሲዎች የጣሰ የድርጅቱን ሕግ ደንብም ያላከበረ ድርጊት ነው። የቀድሞ መሪ ራኡል ካስትሮ ባለፈው እሁድ ከፕሬዚደንት ሚጉኤል ዲያዝ ካኔል እና ከሌሎች የኮሚኒስት ፓርቲ አባላት አመራሮች ጋር ተቃዋሚዎችን በሚመለከት ተገናኝተው የመከሩ መሆኑን የኩባ መንግስት ሚዲያ ትናንት ማክሰኞ ባወጣው ዘገባ አስታውቋል። ይህ በእንዲህ እንዳለም የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር አሌጃንድሮ ሜዮርካስ ይህን ሁኔታ ተከትሎ የኩባ ዜጎች ከደሴቲቱ አገር ከኩባ በመሸሽ ወደ ዩናይትድ ስቴትስ ድንበር ለመሰደድ አደገኛ የሆነውን የጀልባ ጉዞ እንዳይሞክሩት አስጠንቅቀዋል። ሜዮርካስ በአሁኑ ወቅት በባህር በኩል የሚደረግ የስደተኞች ፍልሰት መጨመሩን የሚያሳይ ምንም ምልክት አለመኖሩንም አስታውቀዋል። ደረጀን፣ ለዘገባው አመሰግናለሁ። ዩናይትድ ስቴትስ እየተቀያየረ ባለው የዓለም የአየር ንብረት ምክንያት በሚከሰቱ አደጋዎች ሀገር ጥለው የሚሰደዱ በሚሊዮኖች የሚቆጠሩ ስደተኞችን መቀበል ይገባታል ሲል አንድ በጉዳዩ ዙሪያ ጥናት ያካሄደ ግብረ ኃይል ባወጣው ሪፖርት አሳሰበ። በዓለም ዙሪያ ከቀያቸው ለተፈናቀሉ ሰዎች የሚሟገተው ሬፊውጅስ ኢንተርናሽናል የተባለው ተቋም ያደራጀው ጥናት ግዙፉን የካርቦን መጠን ወደ ከባቢ አየር የምትለቅ ዩናይትድ ስቴትስ እንደመሆኗ ከአየር ንብረት መለዋወጥ ከፍልሰትና ከመፈናቀል ጋር ለተያያዙ ችግሮች መፍትሄ ማበጀቱን የመምራት የተለየ ኃላፊነት ልትወስድ የግድ ይላል ሲል ነው ያሳስበው። እንደ አውሮፓውያን አቆጣጠር እስከ ሀያ ሀምሳ በሚኖሩት አመታት ውስጥ የአየር ንብረት ለውጥ የተነሳ በየዓመቱ 200 ሚሊዮን የሚሆኑ ሰዎች ሰብአዊ እርዳታ ጠባቂነት የሚዳረጉ መሆኑን የተባበሩት መንግስታት ድርጅት የዓለም አቀፍ ፍልሰት ተቋም አይኦኤም አስታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታይን ለዜናዎቹ እናመሰግናለን ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 7 2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለትግራይ ህዝብ ያለንን ሀሳብ ለዓለም አቀፉ ማህበረሰብ ያለንን ቦታ ለመጨረሻ ጊዜ አሳይተናል ያሉት ጠቅላይ ሚኒስትር አብይ አህመድ ለህዝባችን ስንል የከፈልነው ዋጋ ባልገባቸው ደካሞች ምክንያት ውጤት አላመጣም ሲሉ ዛሬ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መግለጫ አስታውቀዋል። ጠቅላይ ሚኒስትሩ ጁንታው ያሉት ህወሓት የኢትዮጵያ ህልውና ቀንደኛ ጠላት መሆኑን ደግሞ እያስመሰከረ ነው። ይሄንንም መላ ህዝባችንን አስተባብረን እንቀለብሰዋለን ብለዋል። የውጭና የውስጥ ጠላቶች ተናበው ጥቃት መክፈታቸውንም ጠቁመው ሰብአዊ እርዳታ እንዲቀላጠፍ እየሰራን፣ በሌላ በኩል ጥቃቱን መክተን እንቀለብሰዋለን ብለዋል። ዓለም አቀፉ ማህበረሰብም ስለ እርዳታና ስለ ረሃብ ሲናገር መቆየቱን ዘንግቶ የሰላም መንገድ ሊዋጥለት አልቻልም ያሉት ህወሓት ህጻናትን ሲያሰልፍ እንኳን ዝምታን መርጧል ሲሉ ተችተዋል። እነዚህን ሁሉ ከግምት በማስገባት መንግስት አስፈላጊውን ነገር በተገቢው መንገድ ያደርጋልን ብለዋል። በሌላ በኩል መከላከያ አመሻሽ ላይ በሰጠው መግለጫ ሁሉንም ኃይሉን በመጠቀም በህወሓት ላይ ጥቃት ለመሰንዘር በመዘጋጀት ላይ እንደሚገኝ አስታውቋል። የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጀነራል ባጫ ደበሌ ህወሓት በኮረምና አላማጣ የሚገኙ ውስን የሰራዊቱ አባላትን ለመደምሰስ ሙከራ ማድረጉን ተናግረዋል። ሰራዊቱ ጦሩን በማንኛውም ስፍራ እንደ አመቺነቱ በማንቀሳቀስ ለውጊያ እየተዘጋጀ ቢሆንም መቼ እርምጃ መውሰድ እንደሚጀምር ግን አንገልጽም ብለዋል። ኬኔዲ አባተ ዝርዝሩን ያሰማናል። ራሱን የትግራይ መከላከያ ኃይል በማለት የሚጠራው በህወሀት የሚመራው ኃይል አላማጣንና ኮረምን መቆጣጠሩ ከተገለጸ በኋላ የኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ ለመጀመሪያ ጊዜ በጽሁፍ ባወጡት መግለጫ ጁንታ ብለው የገለጹትን ህወሀትንና ዓለም አቀፉን ማህበረሰብ ተችተዋል። በማህበራዊ ድረገጾቻቸው ባሰፈሩት መግለጫ ለትግራይ ህዝብ ያለንን ሀሳብ ለዓለም አቀፉ ማህበረሰብም ያለንን ቦታ ለመጨረሻ ጊዜ አሳይተናል በማለት ጠቅላይ ሚኒስትሩ በሰብአዊነት ላይ የተመሰረተ የተናጠል ተኩስ አቆም መደረጉን አስታውሰዋል። አክለውም ሰላም የተወሰነ ዋጋ እንደሚያስከፍለን ብናውቅም ይህ ግን የመጨረሻ ሰላማዊ እድል ነው ካሉ በኋላ የሰላም መንገድ ሊዋጥለት አልቻለም በማለት ህወሀትን ወንጅለዋል። ህወሀት ህጻናትንና ወጣቶችን ባደንዛዥ እጽ እያሳበደ ወደ ጦርነት እየማገደ ይገኛል ሲሉም የገለጹ ሲሆን የመከላከያ ሰራዊቱ እነዚህን ህጻናት ወታደሮች የመታደግ ሞራላዊ ግዴታ ወድቆበታል ብለዋል። ጠቅላይ ሚኒስትር አብይ ለህዝባችን ስንል የከፈልነው ዋጋ ባልገባቸው ደካ ች ምክንያት ውጤት አላመጣም ሲሉም በመግለጫቸው አንስተዋል። ህወሀት የኢትዮጵያ ህልውና ቀንደኛ ጠላት መሆኑን ደግሞ እያስመሰከረ ነው። ይህንንም መላ ህዝባችንን አስተባብረን እንቀለብሰዋለንም ነው ያሉት። የውጭና የውስጥ ጠላቶች ተናበው ጥቃት መክፈታቸውንም ጠቁመው በአንድ በኩል ሰብአዊ እርዳታ እንዲቀላጠፍ እየሰራን፣ በሌላ በኩል የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉም አክለዋል። ከሰብአዊ እርዳታ ጋር በተያያዘ በእርሳቸው አገላለጽ ጁንታው ዋሻ ውስጥ ገብቶ ተሰማርቶ ህዝብ በረሃብ ሊያልቅ ነው እያለ ሲያላዝን የነበረ ሲሆን ለህዝቡ ሲባል ሰብአዊ የተኩስ አቁም ሲደረግ ደግሞ የረሃቡን አጀንዳ ትቶ የጦርነት ነጋሪት መጎሰም ጀመረ ሲሉ ጠቅላይ ሚኒስትሩ ገልጸዋል። በዚህ ረገድ ዓለም አቀፉ ማህበረሰብም ስለ እርዳታና ስለ ረሃብ ሲናገር መቆየቱን ዘንግቶ ህወሓት ህጻናትን ሲያሰልፍ እንኳን ዝምታን መርጧል ሲሉ ተችተዋል። የእርዳታ መግቢያ ኮሪደሮችን የግጭት ቦታዎች ሲያደርጋቸው የእርዳታ ድርጅቶች አሁንም መንግስትን ለመውቀስ እንደሚቃጣቸውም የገለጹት ጠቅላይ ሚኒስትሩ እነዚህ ሰዎችን ሁሉ ከግምት በማስገባት መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ብለዋል። ህዝባችን ከሐሰተኛ መረጃዎችና ከጠላት ፕሮፓጋንዳ ራሱን እንዲጠብቅ ሲሉ ያሳሰቡት ጠቅላይ ሚኒስትር አብይ የውስጥና የውጭ ኃይሎች ፕሮፓጋንዳቸውን አቀናጅተው ህዝብን ለመከፋፈል እየሰሩ ነው ሲሉም ነው የገለጹት። በመሆኑም ህዝቡ እንደ አንድ ሰራዊት ሆኖ ለሀገሩ ህልውና በመቆም የመከላከያ ሰራዊቱን በሁሉም ነገር በመደገፍ የውጭውን ጫናና የውስጡን ትንኮሳ እንዲመክትና እንዲቀለብስ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ከማለት ውጭ ስለሚወሰደው እርምጃ በግልጽ ያሉት ነገር የለም። ይሁን እንጂ የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌትናል ጀኔራል ባጫ ደበሌ አመሻሽ ላይ በሰጡት መግለጫ ህወሓት በኮረምና አላማጣ የሚገኙ ውስን የሰራዊቱ አባላትን ለመደምሰስ ሙከራ ማድረጉን ተናግረዋል። ሁሉም የሰራዊት አባላት ማን የት ቦታ ይሆናል የሚለውን እንቅስቃሴ ውስጥ እያለን ሁሉም እንደሚያውቀው ድሮም አላማት አካባቢ ሰራዊት አልነበረንም። ነገር ግን ደግሞ ለዚሁ ስራ ያመች ዘንድ ኃይል ማስቀመጥ ነበረብን። አነስተኛ ሀይሎችን እንደገና የአካባቢ ሀይሎችን ማስቀመጥ ስለነበረ የተቀመጡት የእኛ የመከላከያ ሀይልና የአካባቢ ሀይሎች ተናጠል የተኩስ ማቆም ስምምነቱ አጋጣሚ በመጠቀም ይሄንን እኛ መቋቋም ሳናደርግ እናጠቃለን በሚል ይህን ኃይላችንን አጥክቶ ለመደምሰስ ሙከራ ያደርገዋል። ሰራዊቱ ሙሉ ኃይሉን በመጠቀም በህወሀት ኃይል ላይ ጥቃት ለመሰንዘር በመዘጋጀት ላይ እንደሚገኝም ሌትናል ጄኔራል ባጫ ገልጸዋል። አንድ ሕዝባችን ወገኖቻችን መረዳት ያለባቸው ወታደራዊ ስራ በወታደሮች ብቻ የሚከናወን እንጂ በአክቲቪቲዎች የሚከናወን ስራ አይደለም። በዚህ የተነሳ የት ቦታ መቼ መከላከል አለብኝ መቼ ማጥቃት አለብኝ የሚባለውን ነገር እኛ በውሳኔ ወስነን እየሰራን ያለነው ነገር ነው። ጉዳዩ ውጊያ ነው። ውጊያው ደግሞ ኢትዮጵያን እንደ ሀገር የማስቀጠል እንደ ሀገር ወያኔ የፈለገው ኢትዮጵያን የመበተን ፍላጎት የማይሳካ መሆኑን ማሳየት ብቻ ሳይሆን ማረጋገጥ ማስፈላጊ ስለሆነ ሁሉንም ሀይላችንን በመጠቀም መቼ የት ቦታ ማጥቃት እናደርጋለን የሚለውን ነገር በሚገባ እየሰራን እንገኛለን። ሰራዊቱ ጦሩን በማንኛውም ስፍራ እንዳመቺነቱ በማንቀሳቀስ ለውጊያ እንደሚዘጋጅ ተናግረው መች እርምጃ መውሰድ እንደሚጀመር ግን አንገልጽም ብለዋል። እየተዋጋን ያለነው ለኢትዮጵያ ድንበር ነው። የእኛ ድንበር መረብ ነው። ማንም አውራዘለንና የመንደር ዱርዬ የተነስቶ ኢትዮጵያን ለመበጣጠስ የሚፈልገውን የማይቻል መሆኑን ማሳየት እንጂ እኛ እንደ መከላከያ ሰራዊት የት ቦታ መቀመጥ እንዳለብን በፊትም መቀመጥ ያለበትን ቦታ ስንወስን እገሌ የሚባለው ቦታ ነው የተቀመጥነው ብለን ከማን ጋር ኮሚኒኬተር አደረግንም አልተነጋግርንም እና በማንኛውም ሰዓት የሚያስፈልገውን መሬት ትትንም ወደ ውስጥም የሆኑ በፈለገው አይነት መንገድ እንቅስቃሴ አድርገን የወያኔን ግብአት መሬት የአሸባሪን ጁንታ ግብአት መሬት የምናረጋግጥ ካልሆነ በስተቀር እሱ በሚፈጥረው ፕሮፓጋንዳ ሰለባ ሆኖ ማንኛውም ሕዝባችን ጆሮ ሊሰጠው የሚገባ ነገር አይደለም። የት ቦታ መቼ ትዋጋላችሁ የሚለው ነገር ወታደራዊ ጉዳይ ስለሆነ ይህን ልገልጽላቸው አልፈልግም። መቼ፣ እንዴት፣ የት ቦታ ምን አይነት ስራ ይሰራል የሚለው ነገር እየሰራንበት ይገኛል። ህዝባችን ይሄንን መከታተል አለበት። የመከላከያ ሰራዊት የኢትዮጵያን አንድነት ለማረጋገጥ አስፈላጊውን መስዋዕትነት ለመክፈል ከማንኛውም ጊዜ በላይ ዝግጁ ነው ሲሉም ነው ሌተናል ጄኔራል ባጫ የገለጹት። መንግስት የተናጠል ተኩስ አቁም ቢያውጅም ሕወሓት ትንኮሳ ካደረገ ከባድ አጸፋዊ እርምጃ እንደሚወሰድበት ሌተናል ጄኔራል ባጫ ደበሌ ከሁለት ሳምንታት በፊትም መግለጻቸው ይታወሳል። የመከላከያ ሰራዊት ትዕዛዝ በሚደርሰው ጊዜ አስፈላጊውን እርምጃ ሊወስድ በሚያስችለው ቁመና ላይ እንደሚገኝ የሰራዊቱ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነም አዲስ ዘመን ጋዜጣ በዛሬው ዕለት ገልጸዋል። የህወሀት ኃይሎች በደቡብ ትግራይ በኩል በራያ ኮረምን እና አላማጣን ከመቆጣጠራቸው ባለፈ በምዕራብ ትግራይም ውጊያ ስለመኖሩ በመገለጽ ላይ ነው። ህወሀት በአማራ ክልል ተወረዋል ያላቸውን የትግራይ ግዛቶች እስኪያስመልስ ውጊያውን እንደሚቀጥል በተደጋጋሚ የገለጸ ሲሆን ኮረምንና አላማጣንም በውጊያ ማስለቀቁን ነው ያስታወቀው። መንግስት በአንድ ወገን የወሰደውን የተኩስ አቁም ውሳኔ እንደ መልካም አጋጣሚ በመጠቀም ህወሀት መሰረተ ሰፊ የሆነ ወረራና ጥቃት ማድረግ ጀምሯል ያለው የአማራ ክልል መንግስት ከዛሬ ጀምሮ ከመከላከል ወደ ማጥቃት መሸጋገሩን በኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ በኩል አስታውቋል። ከኢትዮጵያ ፌዴራል መንግስት ከመከላከያ ሰራዊትና ከአማራ ክልል የተሰጡትን የዛሬ መግለጫዎች በተመለከተ እስካሁን ከህዋቶ ወገን የተሰጠ ቀጥተኛ ምላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የትግራይን መሬት ወርረው የያዙ ሀይሎች በአስቸኳይ ይውጡ ካልሆነ ግን ባለፉት ስምንት ወራት እንዳደረግ ነው ሁሉ ታግለን መብታችንን እናስከብራለን ሲሉ የትግራይ ክልል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ። የትግራይ ህዝብ ህዝብን እንደ ጠላት ጠላት አድርጎ ፈርጆ አያውቁም አያውቅም፣ ያሉት ዶክተር ደብረ ጽዮን የትግራይ ህዝብ ትላንት የአማራ ጠላት አልነበረም፣ ዛሬም የአማራ ጠላት አይደለም፣ ነገም የአማራ ህዝብ ጠላት አይሆንም ብለዋል። በተያያዘም የክልሉ መንግስት ባወጣው መግለጫ በተለያዩ የኢትዮጵያ አካባቢዎች የትግራይ ተወላጆች በግፍ እየተገደሉ እየታሰሩ፣ ከስራቸውም እየተባረሩ ንብረታቸውም እየተዘረፈ ነው ሲል ከሷል። ሙልጌታ ጽብሃ ዝርዝሩን ያሰማናል። የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል ከብዙ ወራቶች በኋላ ለመጀመሪያ ጊዜ በአማርኛ ቋንቋ ባስተላለፉት መልእክት ለኢትዮጵያ ህዝብ በተለይ ለአማራ ህዝብ ትኩረት ያደረገ ነበር። በዚህ አጭር መልእክት የትግራይ ህዝብ በኢትዮጵያ መከላከያ ሰራዊት እንዲሁም የኤርትራና የአማራ ኃይሎች በደል ተፈጽሙበታል ብለዋል። በጥይት ረሀብና ጾታዊ ጥቃት ህዝቡ ለማጽዳት ለስምንት ወራት ተፈጽሟል በማለት ከሰዋል። በዚህ በደል ያልተንበረከከው የትግራይ ህዝብም ታግሎ እያሸነፋቸው ይገኛል ይገኛል ብለዋል። ይሁን እንጂ የትግራይ ህዝብ በተፈጸሙት ክፎች አንገቱን ደፍቶ ሞራሉን ተሰብሮ ፈርቶ የሚገዛ ሳይሆን በደሎቹ ለበለጠ ትግል አነሳስተውት የትግራይ ህዝብ የትም ይኖር እንደ አንድ ሰው በከፍተኛ ቁርጠኝነት ጠላቶችን ታግሎ መስዋዕትነት ከፍሎ መብቶቹን በእጁ ማስገባት ጀምሯል። በቀጣይም የተቀሩት መብቶቹ ሳይሸራረፉ ሙሉ በሙሉ በእጁ ለማስገባት ትውሎን ይቀጥላል። የትግራይ መሬት በኃይል ተወሯል ያሉት ዶክተር ደብረ ጽዮን መሬቱን ወረው የያዙ ኃይሎች በአስቸኳይ ከክልሉ ይውጡ፣ ካልሆነ መብታችንን እናስከብራለን በማለት ተናግሯል። ባለፈው ስምንት ወሮች ከተፈጸሙት አንዱ ህገ መንግስቱን በመርገጥ የትግራይ መንግስት የሚያስተዳድራቸው ቦታዎች በእብሪት በኃይል የተቆጣጠሩ ወንጀለኞች አካባቢውን ላጣቸው ወደመጣችሁበት ያለም አንገር ሀገር ተመለሱ ቢባሉም በጉልበታቸው በመተማመን አልለቅም ብለው ለከፍተኛ ጥፋት ሲዘጋጁ ፈርመዋል። አሁንም በተደጋጋሚ በጉልበት የያዛችሁት ቦታ ተሎ ለቃችሁ ውጡ እንላለን። ካልሆነ ባለፉት ስምንት ወራቶች እንዳደረግነው ሁሉ አሁን መብታችን ታግለን እናስከብራለን። የትግራይ ህዝብ የማንም ህዝብ ጠላት አይደለም ያሉት ዶክተር ደብረ ጽዮን በስልጣን ያሉ ኃይሎች ለስልጣናቸው ሲሉ ለአማራ ህዝብ ወደ ከፋ ችግር እያስገቡት ይገኛሉ ሲሉ ነው የገለጹት። የትግራይ ህዝብ ህዝብን እንደ ህዝብ ጠላት አድርጎ ፍርጆ ያውቅም። እደግባለሁ። የትግራይ ህዝብ ህዝብን እንደ ህዝብ ጠላት አድርጎ ፍርጆ ያውቅም። የትግራይ ህዝብ ትናንት የአማራ ጥላት አልነበረም፣ ዛሬም የአማራ ጠላት አይደለም፣ ነገም የአማራ ህዝብ ጥላት አይሆንም። ይሁን እንጂ በስልጣን ላይ ያሉት ስልጣናቸውን ላለመልቀቅ የሙጥኝ ብለው ይዘው የአማራን ህዝብ ወደ ከፍተኛ አደጋና ጥፋት እያስገቡት ይገኛሉ። ህዝቡ ለስልጣን ጥመኞችና ተስፈኞች ተብሎ የሚከፈል ህይወት መኖር የለበትም ብሎ መቃወም፣ መታገል አለበት። ሌሎች ኢትዮጵያውያን ብለው ባስተላለፉት መልእክት ደግሞ በትግራይ ህዝብ ላይ ለደረሰው ጥፋት ፈጻሚዎቹ ወደ ህግ ይቅረቡ በማለት ድርሻቸውን ሊወጡ ይገባል ብለዋል። የውጭ ሀይሎች በመጋበዝ ሊሸነፍ ያልቻለው የትግራይ ህዝብ ትግል በተጨማሪ ሌላ ዝግጅት ለዳግም ጥፋት አንሰለፍም በማለት ተቃወሙ ሲሉ ነው የገለጹት ዶክተር ደብረጽዮን በተያያዘ ዜናም የክልሉ መንግስት ባወጣው መግለጫ በተለያዩ የኢትዮጵያ አካባቢዎች የትግራይ ተወላጆች በግፍ እየተገደሉ እየታሰሩ፣ ከስራቸው እየተባረሩና ንብረታቸውም እየተዘረፈ ነው ሲል መግለጫው ከሷል። በአስር ሺዎች የሚቆጠሩ የትግራይ ተወላጅ የመከላከያ ሰራዊት አባላት ታስሯል፣ አንዳንዶቹም ደብዛቸው ጠፍቷል ያለው ይህ መግለጫ በማንነታቸው በተለያዩ የኢትዮጵያ አካባቢዎች የትግራይ ተወላጆች ታስሯል፣ ያፈሩት ሀብትና ንብረትም ተዘርፈዋል ብሏል። ከአርባ ሰባት ዲግሪ ሴንቲግሬድ በላይ ሙቀት ባላቸው ሲኖሮቹም የትግራይ ተወላጆች በመሆናቸው ብቻ ታጉሯል፣ በማለት መግለጫ ወንጅሏል። በትግራይ ህዝብ ላይ በደል የፈጸሙ አመራሮች ባለም አቀፍ መድረክ ተጠያቂ ሊሆኑ ይገባል ሲል ነው የትግራይ ክልል መንግስት ባወጣው መግለጫ ያስታወቀው። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለ። የአማራ ክልል መንግስት ህወሓት በአማራ ህዝብ ላይ የከፈተውን መጠነ ሰፊ ወረራ ለመመከት ከመከላከል ወደ ማጥቃት መሸጋገሩን የአማራ ክልል ብሔራዊ መንግስት አስታወቀ። የክልሉ መንግስት ቃል አቀባይ በዛሬው ዕለት በሰጡት መግለጫ ህወሓት የተኩስ አቁም ስምምነቱን ወደ ጎን በማለት በአማራ ህዝብ ላይ በከፈተው መጠነ ሰፊ ጥቃት በራያ አላማጣ ኮረም፣ እንዲሁም ወልቃይትና ጠቀዴ ማይፀብሪ ጸብሪ፣ በዋግምራ ብሔረሰብ አስተዳደር በኩል ደግሞ ጻግብጃ፣ ዛታና አበርገሌ አካባቢዎች ዳግም ወረራ ከፍቷል ብለዋል። ይህንን ወረራ ለመከላከልም በአሁኑ ሰዓት የአማራ ክልል ከመከላከል ወደ ማጥቃት መሸጋገሩን ገልጸዋል። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን ዘገባ ታሰማናለች። ለሰብአዊ እርዳታ ተደራሽነትና ለአርሶ አደሩ የእርሻ ጊዜ ስራ ተብሎ የተደረገውን የተኩስ አቁም ስምምነት ህወሀት ለጦርነት ጉሰማ አውሎታል ብለዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነ ዛሬ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ፣ እናም ህወሀት በአማራ ህዝብ ላይ በከፈተው መጠነ ሰፊ ጥቃት በራያ አላማጣ፣ ኮረም እንዲሁም ወልቃይት ጠገዴና ማይ ጸብሪ በዋግምራ ብሔረሰብ አስተዳደር በኩል ደግሞ ጻግብጅ ዛታ እና አበርገሌ አካባቢ አካባቢዎች ዳግም ወረራ ከፍቷል ብለዋል። የክልሉ መንግስትም ይህንን በህልውና ላይ ያነጣጠረ ጥቃት ዝም ብሎ መመልከት ስለማይችል ከዛሬ ጀምሮ ከመከላከል ወደ ማጥቃት ተሸጋግሯል ብለዋል። ዝግጅታችን ራስ በመከላከል ላይ ብቻ ማቆም እንደሌለበት የክልሉ መንግስት ያምናል። በዚህም ራሳችንን መልሰን በደንብ አጠናቅረን አቅሙም ስላለን ወደ ማጥቃት መሸጋገር አለብን። ይሄንን ከዛሬ ቀን ጀምሮ የማጥቃት ስራ የምንሰነዝር ይሆናል። ከዛሬ ቀን ጀምሮ ከመከላከል ወደ ማጥቃት ለመሸጋገር ዝግጅታችን ጨርሰናል። በቀጥታ ለሰራዊታችንም ትእዛዝ የተሰጠበት ሁኔታ ያለበት ነው ያለው። በተለይም በሶስቱም ግንባሮች ላይ የህወሓት ኃይል እንዲንቀሳቀስ እድል አንሰጥም። ይህም የክልሉ መንግስት በጥብቅ ነው የሚያምነው። በኢትዮጵያ መንግስት አሸባሪ ተብሎ የተፈረጀው ይኸው ቡድን ለሀገር ብቻ ሳይሆን ለዓለም አቀፍ ስምምነቶችም ለመሆኑን አረጋግጧል፣ ያሉት አቶ ግዛቸው ሴቶችን እና ሕጻናትን እንዲሁም ካህናትና አዛውንቶችን ከፊት በማሰለፍ ለጦርነት እየማገደ ይገኛል ብለዋል። በዚህ ጥቃት ሂደት የዓለም አቀፍ የጦር ስታንዳርድ ወይም ህግም ጭምር በማይፈቅደው መሰረት እያደረገ ያለው በጣም በመድከሙ የተነሳ እንደ ድርጅት በመድከሙ የተነሳ ህጻናትን፣ አዛውንቶችን፣ ካህናት ሳይቀር ቄስ፣ መነኩሴ ፊት ላይ እያሳለፈ በጣም ጥቂት የጁንታ ኃይልና መሳሪያ ተቀድሞ ጥቂት በመሆን ወረራ ለማድረግ በማስ ህዝቡን ሙብ እያደረገ ውረር በሚል በግዛታችን ላይ በራሳችን ሉዓላዊነት ጥቃት እየፈጸመ ነው ያለው። የክልሉ መንግስት የህልውና ትግል በማለት ለሰየመው እንቅስቃሴ መላው የአማራ ህዝብ ከጎኑ እንዲቆም ጥሪ ያደረገ ሲሆን በተለይ በሀገር መከላከያ ሰራዊትና በልዩ ኃይል ሲያገለግሉ የነበሩና አሁን ሙያ የቀየሩ አባላት እንዲሳተፉ ጠይቋል። የአማራ ህዝብ ከማናቸውም ጠላት ራሱን መከላከል የሚያስችል አቅም ያለው መሆኑን ታውቆ፣ ለራሳችን ችግር የገጠመን ችግር በራሳችን መፍትሄ የመስጠት የሚያስችል ብቃትና አቅም እንዳለን መገንዘብ ያስፈልጋል ማለት ነው። እዚያ ውጪ ሌላው ብሔር ብሄረሰቦች እና ኢትዮጵያውያን ሌሎች ክልሎችም መሳተፍ መቻል አለባቸው። ይሄን ለማድረግ ቁርጠኝነታቸውን አሳይተዋል። በዚህ ደረጃ የኦሮሚያ ብሔራዊ ክልላዊ መንግስት በግልጽ አጋርነቱን አሳይተዋል። የሚያደርገውን ድጋፍ እያደረገ ነው ያለው። በሰው ሀይልም በሎጂስቲክስም ድጋፍ ለማድረግ ሌሎችም ክልሎች እየተዘጋጁ ነው ያሉት። ሌሎችም ክልሎች በዚህ ይቀጥላሉ። ፌዴራል መንግስቱም በግልጽ ማገዝ ያለበትን ነገር እንዲያግዝ ውይይት ተደርጓል። በዚህ ደረጃ ማገዝ ያለበትን ሁሉ እንዲያግዝ ስምነት ላይ የተደረሰ ስለሆነ ይሄ ሀይል ወራሪነቱ ለአማራ ክልል ብቻ አይደለም፣ ወራሪነቱ ኢትዮጵያን የማፍረስ እንደሆነ ተግባቦት አለ። ይህ ይታወቃል። ስለዚህ ፌዴራል መንግስትን ማገዝ ባለበት ያግዛል። የአማራ ብሔራዊ ክልላዊ መንግስት ትናንት ባወጣው መግለጫም ህወሓት ከአማራ ክልል ጋር በሚያዋስኑት ሁሉም አቅጣጫዎች መጠነ ሰፊ ወረራና ጥቃት እየፈጸመ እንደሆነ በመግለጽ አውጆ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። የአዲስ አበባው ዘጋቢያችን ኬኔዲ አባተ፣ የመቀሌው ዘጋቢያችን ውልጌታ ያጽባህና የባህር ዳሯ ዘጋቢያችን አስቴር ምስጋናው ላደረሱን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ቃለ ምልልስ እናገኛለን። አርሶ አደሩ የእርሻ ስራውን እንዲያከናውንና ሕዝቡም የጥሞና ጊዜ እንዲያገኝ በሚል የተናጥል የተኩስ አቁም አቁሞ ውሳኔ ማሳለፉን አሳውቆ ሰራዊቱን ከትግራይ ክልል ማስወጣቱን የፌዴራሉ መንግስት ቢያሳውቅም በሌላ በኩል የወጡት ባደረስንባቸው ጥቃት ነው ሲሉ ራሳቸውን የትግራይ ኃይሎች ብለው የሚጠሩት የክልሉ ተዋጊዎች ተናግረዋል። ወደ መቀሌ የተመለሰው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስትም ባለ ሰባት ነጥብ ቅድመ ሁኔታ አስቀምጦ ለድርድር የማይቀርቡ ባላቸው እነዚህ ነጥቦች ካልተስማሙ ተኩሱ ለማቆም ድርድር እንደማይቀመጥ አስታውቋል ከአሜሪካ ድምፅ ጋር ትላንት ቃለ ምልልስ ያደረጉት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ የትግራይ ኃይሎች በደቡብና ምዕራብ ትግራይ የከፈቱት ጥቃት ኮረምና አላማጣን ጨምሮ በርካታ የራያ አካባቢዎችን እንዲሁም በምዕራብ የጸለምት አካባቢዎችን ተቆጣጥረናል ብለዋል። በእነዚህና በሌሎችም የወቅቱ ጉዳዮች ላይ በትላንትና ውለት በሳተላይት ስልክ አቶ ጌታቸው ረዳን ያነጋገረቻቸው የትግረኛ ክፍል ዝግጅት ባልደረባችን ሳራ ፍስሀዬ ናት። አቶ ጌታቸው ትላንት በአካባቢው አለ ያሉትን ሁኔታ እንዲህ ያብራራሉ። ትግራይን ነጻ ለማውጣት የጠላትን ሀይል ሙሉ በሙሉ ለመደምሰስ ለመስበር የሚያስችል ጥቃት ትናንት ጠዋት የጀመረ ሲሆን በተለይ የአማራ ልዩ ሀይል

ሊሆን ይመስለኛል። ሰው የፌዴራል መንግስት የሚባለው ሰራዊት አካላትም እንደዚሁ ተደምስሰው በርካታ አይቶ መሳሪያ ለዝለዝበስ ተሽከርካሪዎች፣ በኤምፓያ የሚባሉ ዝለዝበስ ተሽከርካሪዎች፣ ፀረ አውሮፕላን መሳሪያዎችን ጨምሮ መሾዎች ሁሉ በቁጥጥር ስር የሆኑበት በሺዎች የሚቆጠሩ የጠላት ሀይል የተደመሰሰበት ውጊያ ተካሂዷል። ውጊያው አሁን የሚቀጥሉ ይገኛል። ከተሞች በጠላት ስር የነበሩ ኮረም፣ አላማታ ስር ከተሞች ሁሉም ከሰላ ደጣ የወጡበት ሁኔታ ተፈጥሯል። የሰላት ሀይል የአማራ ሚሊሻ ተገደውም የመጣ አብዛኛው አርሶ አደር ነው። ተመሳሰሉ ለሀገሩ እንዲመለስ ከማድረግ ዘለለ እዚህ ገባ የሚባል በአማራ ሚሊሻ ላይ ብዙም ጥቃት ትኩረታችን አልነበረም። ህወታትን ወደ ሀገር የሚመለስበት ሁኔታ ነው እያመቻቸን ያለ ነው። ዋናነት ትግራይ እናቶች ስም የተሰየመው ዘመቻ የትግራይ እናቶች ልጆቻቸው ተገለውባቸው እነሱ ተገለው እነሱ ተሰቃይተው ደግሞ ልጆቻቸውን መርቀው ነው ተገልቀው የዚህ ዘወጥ አካል በመሆናቸው ለእነሱ ያለን አክብሮት፣ ለስቃያቸው ያለንን ቁጭት ለመግነት በሚያስችል መልኩ ነው የትግራይ እናቶች ዘመቻ በሚል የተሰየመው። ለማንኛውም የጠላት ሀይል ምክንያት አካባቢ ፉከራውን የሚመጥን እዚህ ግባ የሚባል ሰራ ሳይሰራ አንድ የሰራዊት አዛዥ እንደነገረኝ ቴድሮስ ብርጌት የሚባል ብዙ ሻልቆች ያሉት ነው። ከአስር በላይ ሻልቆች ያሉት ቴድሮስ ብርጌት፣ ለቴድሮስ የሚመጥን የውጊያ ቁመና ሊኖራ ችግር ና ከሞት የተረፈው ወደ ምርኮ የገባበት የጠሯቸውን ሰዎች ስንከማ ጉድፍ በዘለለ እዚህ ግባ የሚባል መቋቋም ያልቻልበት ሁኔታ ነው የተፈጠረው። ስለዚህ እነዚህ ሀይሎች የፌዴራል ሰራዊት አስራ ሁለተኛ አስራ ሶስተኛ ሰላሳ ሁለተኛ በአዲስ ምግሎች እየሞላ የሚያመጣቸው ሀይሎች አሉ። ሞት የሽረት እንቅስቃሴ እንደሚያደርጉ ይጠበቃል። ስለዚህ እነዚህን ሀይሎች ሙሉ በሙሉ ለመደምሰስ እና ከአሁን በኋላ ትግራይ ስጋት የሚሆኑበትን እድል ዜሮ ለማድረግ የሚያስችል ስራ ማድረግ እንቀጥላለን ማለት ነው። በአብዛኛው የጸለምት አካባቢ አሁን በቁጥጥር ስር ውሏል። ለበርካታ የወልቃይት አካባቢዎችም እንደዚሁ አሁን የምዕራብ ትግራይ የሚሆን እያንዳንዷ ስኩዌር ኢንች የትግራይ መሬት ንዛስ ክጦያ ድረስ የጠላት ሀይል መቀመጥ እስኪገባ ድረስ የፌዴራል ይባላል የአማራ የሻቢያም ሀይሎች ምዕራብ ውስጥ አሉ። መግፋት የሚቀጥል ነው። የሆነ የኤርትራ ሰራዊት ለቋል ይባላል። ህወሓት ደግሞ የኤርትራ ሰራዊት እንዲወጣ እያሳሰበ ነው። ካልወጣ የት ነው ያለው የኤርትራ ሰራዊት? አሁንም ትግራይ መሬት ውስጥ ነው ያለው። ወጣ ከተባለ እኮ ወይ ወጣል ከተባለ ረዥም ጊዜ ነው የሆነው የኤርትራ ሰራዊት በግልጽ በተደጋጋሚ እንደገለጸው ከትግራይ የመውጣት ጉዳይ የህልውናው ጉዳይ አድርጎ ስለሚወስድ በተለይ በሰሜን ምዕራብ እና ምዕራብ ትግራይ አካባቢዎች ላይ አሁንም በስፋት አለ። ያው ራሱን ለመከላከል የሚያስችለው ቦታ ይዘዋል የሚል ተረት ነው ለማስወራት የተሞከረ ያለው አይደለም። ህወት ሀት የብልጽግና ሰራዊት ከተራረገ በኋላ ሻቢያ የጥፋት አጀንዳውን ለማስቀጠል በተለይ ከምሃራ ተስፋፊ ሽፍቶች ጋር በመሆን በትግራይ ህዝብ ላይ ጥቃት ማድረስ መቀጠል ዋና አጀንዳቸው ስለሆነ አሁንም በርካታ የትግራይ አካባቢዎችን እንደተቆጣጠረ ነው የሚገኘው። ሶ መውጣቱ የሚረጋገጠው በሀይላችን ነው የሚል እውነት አለን። እንደተባለው ለሰላም ፈቃደኝነት ያለ ከሆነ ግን በዩኤን ይሁን በሌላ አለም አቀፍ አካል የሚቋቋመ ወገን መውጣቱ ከማንኛውም ስኩዌር ኢንች መሬት መውጣቱ ካልተረጋገጠ ሻዕቢያ ልማደኛ ወንጀለኛ ነው። ዝም ብሎ ድንገት አድርጎት የጀመረ ወንጀለኛ አይደለም። እድሜ ልኩን በተመሳሳይ ጉዳይ ላይ ተሰማርቶ የነበረ ቡድን ነው። ስለዚህ አሁንም ሰራዊቱ ትግራይ ውስጥ ነው ያለው። የተኩስ አቁም አንቀበልም ብላችኋል። ውጊያ አናቆምም ነው ወይስ ጥቃት ከመጣብን ለማለት ነው? አብይ ያቀረቡ የሚባለው የተኩስ አቁም ቀልድ ቀልድ ነው ነው ያለው በኃይል ተገዶ ከብዙ አካባቢዎች በነገራችን ላይ አብይ የሚተማመንባቸው የሚባሉ አሁን ዝም ብሎ በተደጋጋሚ ባደረስነው ጥቃት በጣም የተዳከሙ ክፍለ ጦሮች ነበሩ። በመጀመሪያው ወረራው ሲጀመር በስፋት የተዳከሙ በርካታ ክፍለ ጦሮች ነበሩ። እነሱን ግን ከየ አካባቢ በሚመለምላቸው በማደናገርም፣ በማምታታትም በኃይልም ጭምር በሚሰብስባቸው ወታደሮች ሞልቶ ወረራውን ለማስቀጠር ሲሞክር ነበር ባለፉት ሶስት ሳምንታት በተለይ ከሰኔ አስራ አንድ ጀምሮ ባረግ ነው ስትራቴጂክ የማትካት ከዘጠኝ በላይ ክፍለ ጦሮች ናቸው ሙሉ በሙሉ የተደመሰሱት። ይሄ ለፕሮፓጋንዳ ፍጆታ የሚባል አይደለም። ዎቹ ጋዜጠኞች አሉ። ሁሉም ተቋማት በአካል መተያዩት ነው። በጣም አስከፊ ጥፋት ነው የደረሰው። በማደናገር ያመጣቸው ወታደሮች፣ በመምሰታት ያመጣቸው ወታደሮች ቁጥራቸው የማይናቅ ደግሞ በትምክት ተወጥረው የትግራይን ሕዝብ እና መረክካለን ብለው የመጡ ወታደሮች ከነመኮንኖቻቸው ጀነራሎቻቸው፣ ኮሎኔሎቻቸው አብይም ራሱ ሲገልጽ እንደሰማ ሲሆ ዶጋመድ የሆኑበት ሁኔታ ነው የተፈጠረው። ሊያተፋን የመጣ ሀይል መደምሰስ አማራጭ የለንም፣ ግን የገበሬ ልጆች በአንድ ወይም ሌላ ምክንያት መጥተው በሺዎች ሲረግፉ ማየት ግን በጣም ያሳዝናል። ይችላል መሾች የሚቆጠሩ ምርጎኞች አሉ። እኔ ምለው አይደለም ቀመሰ ይሁን ሌሎች ተቋማት ያቸዋል ሶ ይሄ ከሆነ በኋላ ተኩስ አቁም ያለው የሚል ቅጥፈት ውስጥ ተገባ። ተኩስ አቁም ያለው የሚባለው ባንክ ሰፉ የአብይ ሰራዊት ባንክ የትግራይ ህዝብ ሴቪንግ፣ የትግራይ ህዝብ ቁጠባ የሰበሰቡ ባንኮችን በሙሉ ዘርፎ ለመሄድ ሄድ ሲሞከር ነበር። ዘርፎን ገንዘብ ዘርፏል፣ ግን በባንክ ሰራተኞች ትጋት በሰራዊታችን እንቅስቃሴን ጭምር ግን ሙሉ በሙሉ ከመዘረፍ ሄዳኑ ባንኮች አሉ። መብራት አጥፍቷል፣ ስልክ አጥፍቷል፣ የእርዳታ ስል እንዳይመጣ ሁሉም አይነት ክልከላ አድርጓል። በእንደዚህ አይነት መልኩ የሚመጣ የተኩስ አቁም ቀል ነው ከማለት ውጭ ዜጋ የሚባል ነገር የለውም። እኛ የተኩስ አቁም መደረግ ካለበት ኮምፕሬንሲቭሊ በኔጎሽሽን ላይ ተመስርቶ በድርድር ላይ ተመስርቶ ያስቀምጥናቸው ነጥቦች አሉ። የኤርትራ ሰራዊት ትግራይ ውስጥ ተቀምጦ የኤርትራ የደህንነት ተቋማት ኢትዮጵያ ውስጥ እንደፈለጉ እየተንቀሳቀሱ እንደፈለጉ እያፈኑ የተጋይዝ አሁንም ሆስቴጅ ተይዞ የተኩስ አቁም የሚባል ነገር አንቀበል። ከአዙ ስፒክ የትግራይ ተወላጅ ስላጠፋ ስላላጠፋ ትግራይ ስለሆነ ብቻ በየቦታው እየታፈሰ ነው፣ በየቦታው እየተገደለ ነው። ይቺ ነገር ሪቨርስ እስክትደረግ በዝርዝር አስቀመጥናቸው ኮንዲሽኖች አሉ። እነዚህ መሟላት መቻል አለባቸው። የትግራይ ሰላም ዋስትና ሊኖሩ የሚችለው የወረራ እንቅስቃሴ መቆም ሲችል ነው። የአማራ ተስፋፊዎች ሕገ መንግስት ለቅጠው በአደባባይ በኃይል መሬት እናስመልሳለን ብለው ህዝብ እየፈጁ ይህንን እናስቀጥላለን ብለው በሚፎክሩበት ሁኔታ አማራንን ህዝብ እና የትግራይን ህዝብ ደብ ማቃባት የሽፍቶችን እንቅስቃሴ የአማራ ህዝብ እንቅስቃሴ አድርጎ በማቅረብ አሁንም ወረራችንን እንቀጥላለን ብለው በሚፎክሩበት ሁኔታ አንቀበልም አይደለም በማለት ደረጃ ተኩስ አቁም እንቀበላለን። ህዝባችን ከቶክስ የሚጠቀመው ነገር የለም። ህዝባችን ከጦርነት የሚጠቀመው ነገር የለም። ሰው ጦርነት ለአንድና ነው መጨረሻ ማክተም የሚያስችል ስምምነት የሚያመጣ ከሆነ ከማንም ጋር ልናደርግ ቢችልን፣ ጉዳዩ ግን እሱ አለ ወይ ነው። እዛ የሚባል ነገር የለም። አሁንም እየሰማችሁ ነው። ቀረቶ ድሮ ምንድነው ቋንቋው ተቀይሯል። ከአሁን በፊት አንድ ሰው እስኪቀራቸው እንፈጃቸዋለን ይሉ የነበሩ የአማራ ክልል ሽፍቶች አሁን አንድ ሰውና እንደ ትይ እስኪቀር እነሱ አንድ ሰው እስኪቀሩ አይደለም የአማራ ህዝብ እስኪያልቅ ነው ለእነሱ ደንታቸው አለ። የአማራ ህዝብ ደም፣ የአማራ ወጣት ደም ለአብይ አህመድ ክብር የረገፈ የአማራ ወጣት ቤቱ ይቁጠሩ። በጣም የሚያሳዝ ነው። አሁንም የአማራ ገበሬ ከእርሻው አፈናቅለው በመድፍና በታንክ ያልቻሉትን ትግራይን የማስገበር እንቅስቃሴ በአማራ ክብር ስም የአማራ ክብር ተነካ በሚል ቅጥፈት አሁንም አስር ሺዎችን ጦርነት እሳት ውስጥ እየማገዱ ነው። ይሄ የሚያመጣው ለውጥ አለ ብለን አናምንም። አዙ ስፒክ ይህንን ለመቀልበስ የሚያስችል ስራ እየሰራ ነው ያለ ነው። ስለዚህ የተኩስ አቁም የሚባለው ቀልድ በዚህ ደረጃ ነው ታየት ያለበት ነው ያለው። እኛ እጅ በመረ ደረጃ የተኩስ አቁም አንቀበልም የሚል አቋም የለንም። የትግራይ ህዝብ የሚጠቀመው ከተኩስ ሳይሆን ከሰላም ነው። ቃለ ምልልሱ አልተቋጨም። ክፍል ሁለት በነገው ምሽት ይቀርባል። አድማጮች ወደ ተከታዩ ዘገባችን ወይም ውይይት ነው የምናልፈው። በትግራይ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮችን ጨምሮ ለግጭቱ ዘላቂ እልባትና የሰላም እድል እንዲሁም አብሮ የመኖር እጣን በሚመለከቱ ጭብጦች ዙሪያ በሶስቱ ወገን ወደ ተጀመረ ክርክር ነው የምንወስዳችሁ። ተሳታፊዎቹ አቶ ዮሀንስ አብርሃ፣ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ እና ዶክተር በርሄ ሀብተ ጊዮርጊስ በዩናይትድ ስቴትስ ለረጅም ዓመታት በዩኒቨርሲቲ መምህርነት ያገለገሉ የኤርትራ ተወላጅ ከአትላንታ ሲሆን ክርክሩ የተካሄደው ባለፈው ሳምንት መጀመሪያ ላይ ነው። ክርክሩን ያስተናገደው አሉላ ከበደ ነው። የምሽቱ በጥያቄ ይጀምራል። ይሄ ጥያቄ ዶክተር ዮናስ ለእርሶ ነው። የኢትዮጵያን መንግስት ፍላጎት የሚመለከቱ ጥያቄዎች ላይ ቀደም ብለው ጠቅላይ ሚኒስትር አብይ እንደሰሟቸው መገናኛ ብዙሀኑን የውጭ ሀይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። በሁለቱና ወይም በሶስት ወገኖች ለሚደረገው ለዚህ ግጭት ለምንድን ነው ምክንያት የሚጠቀሱ አንዳንድ ሀገሮችን ከሌላ ምክንያት ጋር እያይዘው ማቅረብ ይቻል ይሆናል የተነሱ ስላሉ ከዚያ ውጭ ግን ተጽዕኖ የሚያደርጉት ለምንድን ነው? ከሁሉም በላይ ደግሞ የዓለም መገናኛ ብዙሀን በኢትዮጵያ ላይ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ለማቅረብ ለምን ፈለጉ? እንደ ጠቅላይ ሚኒስትር አብይ አስተያየት በጣም አመሰግናለሁኝ። በጣም ሰፋ ያለ ጥያቄ ነው። እኔ ትንሽ ለየት ያለ አስተሳሰብ ነው ያለኝ። እንዲሁም በጣም ከዶክተር በሬ ጋሩት ጋር በጣም የሚቃረን ነው። አሜሪካ ለኢትዮጵያ ሰላም ብልጽግና በጣም የምትፈልግ ሀገር ነች። ኢትዮጵያ በጣም ስትራቴጂክ ቦታ ላይ ያለች ስለሆነች ያንን ትፈልጋለች። እስካሁን ድረስ ደግሞ ኢትዮጵያ ላይ የአሜሪካ መንግስት ጭነት አደረገ በምንልበት ጊዜ ሚኒንግፉል ጭነት ያደረገው ነገር የለም። ይሄው እስካሁን ድረስ ገንዘቡ ይመጣል ያለው። በሁለት ሺህ ሀያ ኢትዮጵያ ከአፍሪካ ውስጥ የአሜሪካን ከፍተኛውን እርዳታ ያገኘችው አገር ነች። በናይልም ቢሆን ከዛ ስብሰባ ከወጣን በኋላ ነው አምስት ቢሊየን የዲኤፍሲ ብር ለኢትዮጵያ መንግስት የተፈቀደው ዞር በል ብለውት ትራምፕን ረግጠኝ ከወጣን በኋላ ነው። በስአት ስትራቴጂክ ሌቭል ኢትዮጵያን አሜሪካ ስታቢላዝ ማድረግ አይፈልግም። ቲፒኤልኤፍንም መደገፍ አይፈልግም። ቲፒኤልኤፍ ስልጣን ላይ መጥቶ አገር እንደማያስተዳድር ያውቃሉ። የኢትዮጵያን ስታቢሊቲ ስለሚፈልጉ እንዲሁም እኮ ቲፒኤልኤፍን ገብተው ያስወጡት አሜሪካኖቹ ናቸው። ለምንድን ነው ታዲያ ይሄ ሁሉ የሚዲያ እንትን ያልን እንደሆነ የኢትዮጵያ መንግስት የኤርትራን መንግስት መጨመር እችላለሁ። እዚህ ላይ በፐብሊክ ሪሌሽንስ ላይ እንደ ኢንተርናሽናል ፍሮንት ለቲፒኤልኤፍ ለቀው ወጥተዋል። ቲፒኤልኤፍ በፐብሊክ ሪሌሽንስ በኢንተርናሽናል ፐብሊክ ዲፕሎማሲ እያሸነፈን ያለው ካምፔይናቸው ሶፊስቲኬትድ ሆነው አይደለም። አክቹዋሊ ዋን ኦፍ ደ ሞስት ቤዚክ ኢሊትሬት ካምፔይን፣ ልትገምተው ከምትችለው በጣም ያነሰ። ግን አንድ ተጫዋች ብቻውን በሚጫወትበት ጊዜ ሜዳ ውስጥ ገብቶ ሁልጊዜ ያሸንፋል። ያንን ማድረግ ከቻልን በጣም በአጭር ጊዜ ይሄ ነገር መቀልበስ ይችላል። ብዙ ጊዜ እኛ አሁን ጭነት የምንለው ምንድን ነው? አሁን የውጭ ጉዳይ ሚኒስተሩ ያሉትን ሰምተናል። የአማራን ህዝብ አስወጡ፣ የአማራን ሚሊሻ አስወጡ፣ ኤርትራን አስወጡ። የሚያገባው ነገር የለም ዝም በላቸው። ከዛ በኋላ ምን አክሽን ወሰዱ? እስካሁን ድረስ ምንም አክሽን የወሰዱት ነገር የለም። ግን እንደ ሚን ታይም ደግሞ እዛ ከመድረሴ በፊት አንድ በጣም ሀይል ትልቅ ስልጣን ላይ ያለ የአሜሪካ ባለስልጣን ይጸፈልኝ እንገራቸው በጽሁፍ ነው። ጀላ ምንድን ነው ያለው? ቲፒኤልኤፍ አለ ለኢንተርናሽናል ሚዲያዎች ገንዘብ እየከፈሉ ውሸት እንደሚያስነዙ እናውቃለን። እንዲሁም ላስት ዊክ ኢሜል ላኩለት። ይሄን ነገር ኮት ላደረግህ ፈልጋለሁኝ ስለው በስሜ ኮት እንዳታረገኝ ብሎኝ ፌስቡክ ላይ አውጥቼዋለሁኝ። ስለዚህ ውሸት ላይ እየተመርኮዘ ፐብሊክ ሪሌሽንስ አድርገው ማሸነፋቸው ይሄ ሁሉ የኢንተርናሽናል ጋዜጠኛ አሁን የሲኤንኤን አቅራቢ ተመልከቷል። አንድ ኢንዲፐንደንት የሆነ ጋዜጠኛ ሳይሆን የምትመስለው አድቮኬት ሆና ነው የምታቀርበው። እያልኩበትም ምክንያት ልግለጽ። የአምነስቲ ኢንተርናሽናልን ሪፖርት አይታችሁት እንደሆነ አንድ ጊዜ ሲጽፉ አርባ አንድ ጉዳት የደረሰባቸው ሰዎች፣ ሀያ አንድ እዛው የነበሩ ሁሉን ነገር የሚያውቁ ሰዎች፣ ሰማንያ አንድ ሰዎችን ኢንተርቪው አድርገን በጣም የሚያስተማምን ማረጋገጫ ይዘን ይሄንን የጻፍ ነው ብለው ጻፉ። ያሉት ምንድን ነው አክሱም ላይ እንደዚህ ተደረገ፣ ከቸርች ውስጥ አስወጥተው ገደሏቸው ብለው አንድ አይነት ድምፅ ነበር ስልሳ አንዱን ሰዎች የሰጧቸው። ለነዚህ ሰዎች ከሁለት ሳምንት በኋላ መጥተው አምነስቲ ኢንተርናሽናል ምን አሉ? ሁኔታውም ያገዳደሉም ሁኔታ ቀኑም ሁሉ ትክክል አልነበረም አሉ። ስልሳ አንድ ሰው አንድ አይነት ታሪክ በሚነግር ጊዜ ምንድን ነው ሪሄርስት የተደረገ ፋብሪኬትድ የሆነ በቲፒኤልኤፍ እየተጻፈ የተሰጣቸውን ያነበቡት ማለት ነው። አለበለዚያ ስልሳ አንድ ሰው ቀኑንም ኮንዲሽኑንም ሲትዌሽን ሊሳሳት አይችልም። መልካም። ኦኬ አንድ ጀስት ወን ላስ ሴንተንስ እንደ አይነት በውሸት ላይ የተመሰረተ አፓርታይድ ላይ የተመሰረተ ግሩፕ ኢንተርናሽናል ሚዲያ ላይ በሚያሸንፍበት ጊዜና ያን ያህል አቴንሽን ሊያገኝ የቻለው ኢትዮጵያ እና ኤርትራ ኢንተርናሽናል ፎረሙን ለቀውላቸው ስለወጡ ነው። ፐብሊክ ሪሌሽኑን ያ ነው ደግሞ ትግራይ ውስጥ ከሚደረገው ጦርነት ይልቅ ያንን እስካሸነፍን ድረስ የትግራያን የዎር ካልኩለስ ሊቀየር ይችላል። መልካም ዶክተር ዮናስ፣ ወደ አቶ ዮሐንስ ፈጥኜ እንዲሄድ አንድ ጥያቄ ጠይቄ ያለው በተጨባጭ ተጠያቂ የሚሆኑበት ቅድም እንዳሉት የሕዝብ ግንኙነት ስራ የተሳካ በመሆኑ ብቻ ነው ወይስ በእርግጥ ኃላፊነት የሚወሰድባቸውን ችግሮች ነበሩ? ዶክተር በርሄ ሲመልሱ አጠቃላይ አቋማቸው ልክ ካለመሆኑ የተነሳ ቢኖር እንኳን እንዳና ያደርገውናል የሚል አይነት አንድምታ ያለው ያሉት አለ። እርስዎ የሚቀበሏቸው ኃላፊነት የሚወሰድባቸው ችግሮች የሉም ወይ? አው ደፊኒትሊ ላስት ታይምም ሶስታችን የቀረብን ጊዜ ብያለሁኝ። ከዛም በኋላ ብዙ ጽፍ ያለሁኝ። በኤርትራ ወታደሮች፣ በኢትዮጵያ ወታደሮች፣ በቲፒኤልኤፍ ወታደሮች እና ሚሊሺያዎች ሁሉም ሊወነጀሉበት የሚችል ኢንክሉዲንግ ወር ክራይም ተሰርቷል ሊባል የሚያስችል በቂ ምክንያቶች አሉ። መረጃ ማለት አልችልም፣ ምክንያቱም ቬሪፋይ አለረኩም። ግን በቂ ምክንያቶች አሉ። ሶስቱንም ኢንተርናሽናል ባዲስ ኢንቨስቲጌትን ሊያረጓቸው የሚገባ ከማይከድራ ጀምረህ እስከ አክሱም በተለያየ ቦታ ላይ የኢትዮጵያ ምኮ ሂዩማን ራይትስ ካውንስል ብለዋል። ሴቶች ተደፍረዋል፣ ሰዎች ተገለዋል፣ ኤክስትራ ጁዲሺያሊ። ያንንም ያንን ማመካድ ፍጹም አይቻልም። መልካም ወደ አቶ ዮሐንስ ልሻገር። አቶ ዮሐንስ በርካታ ሀሳቦች ናቸው የቀረቡት። እስኪ ቅድሚያ እስካሁን በቀረቡት ላይ የሚመልሱት እናስቀድም። በጣም ጥሩ የተወሰኑትን ብቻ አንኳር አንኳር የሆኑትን ለአንተ በጣም እንዳልከው በርካታ ነገር ነው የተነሳው እና መጨረሻ ካነሱት ዶክተር ዮናስ ልነሳ እና ኢትዮጵያ ውስጥ ያለው መበጣበጥ፣ ኢትዮጵያ ውስጥ ያለው ችግር መንስኤው እድገቱ ዋናው ምክንያቱ ኢትዮጵያ ውስጥ ለም መሬት ባየ ቁጥር ለም መሬቱን ለመውሰድ አይኑን አግጦ ሲያበቃ ለዛ ደግሞ የዳቦ ስም የሚያወጣ የኢትዮጵያ አንድነት የኢትዮጵያ ሉዓላዊነት ብሎ የሚል የአማራ ልሂቅ ስላለ ነው ኢትዮጵያ ውስጥ ይህን ሁሉ መበጣበጥ ያለው እንጂ ህወሀት ስለመጣ አይደለም። ከህወሀት በፊት ህወሀት ወደ ስልጣን ከመምጣቱ በፊት አስራ ሰባት የታጠቀ ኃይል ኢትዮጵያ ውስጥ ይዋጋ ነበረ። ህወሀት አንድ ሆኖ ማለት ነው። ህወሀት ስለነበር አይደለም እነዚህ የታጠቁ ኃይሎች የነበሩት። ምክንያቱ ግን ኢትዮጵያ ውስጥ ብዝሃነት አለ። ብዝሃነትን አልቀበልም ብሎ አንድነት ብቻ የሚል የጨለመ አስተሳሰብ የሚያራምድ ኃይል ስላለ ነው። ለዚህ ምክንያት እየሆነ ያለው ለሌላ ማመካኘት ብዙም ሊያዋጣ የሚችል አይመስለኝም። በኋላ ስለመለሱት ወደ ሊጠየቁበት የሚችሉ ነገር የለም ወይ የተባለው እልቂት ተፈጽመዋል። ትግራይ ውስጥ እልቂት ተፈጽመዋል። ቤንሻንጉል ውስጥ እልቂት ተፈጽመዋል። ጋምቤላ ውስጥ እልቂት ተፈጽመዋል። በጌዲዮ፣ በኮንሶ እነዚህ ነገሮች የመንግስት እጅም ያለባቸው ናቸው። ስለዚህ የሚጠየቁበትም አለ ግጥም አድርጎ። ለዛም ነው አገሮች እየጮሁ ያሉት፣ አስተካክሉ እያሉት። ወደ ሌላ ሊሂባት እንዳላቃጥል። እዚህ ላይ ከፍሪኮንዲሽኑ ጋር ተያይዞ ያነሷቸው ነገሮች አሉ። ፍሪኮንዲሽኖቹ እንደተባለው ተቀምጠዋል። እዛ ላይ የትግራይ ጉዳዮች በትግራይ ብቻ ነው መፈታት ያለበት እያለ ያለው የትግራይ መንግስት፣ ምክንያቱ የእኔ መንግስቴ ብሎ ያለው አካል ባዕድ የሆነ ሰራዊት አስገብቶ ህዝቡን ገደለ፣ ንብረቱን አወደመ። ምናልባት በታሪክ ታሪክ ታይቶ የማይታወቅ እልቂት ፈጽሟል። ኢትዮጵያ ትግራይ ውስጥ ይህንን ያደረገ አካል ትግራይን ወክሎ ሊደራደርለት አይችልም የሞራልም ይሁን የህጋዊም መሰረት ስለሌለው ማለት ነው። ይህንን ያደረገ አካል ትግራይን ወክሎ ሊከራከርም ሊደራደርም ውሳኔ ሊወስንም አይችልም ነው ያለ ነው እና ግልጽ የሆነ ነገር ነው እዚህ ላይ እየተወራ ያለው ይህንን ግልጽ መሆን መቻል አለበት። ቅድም አንድ ነገር ላስቀምጥና እተዋለው የወልቃይ ቴራያ የተመለከቱ ነገሮችን አንስተዋል ዶክተር ዮናስ፣ ምናልባት ወደ ታሪክ ከሄድን ማን የማን እንደነበረ በግልጽ እናገኘዋለን። እዛ አንድ ግልጽ ላድርጉሎት የምፈልገው ነገር ግን አማራ ውስጥ አሁንም በትግርኛ ስም የሚጠራ አሁን ለኢህአዴግ ጊዜ ወይም ደግሞ በህወሓት ጊዜ የመጣ ሳይሆን በአጼ ምኒልክም በአጼ ዮሐንስም በአጼ ኃይለ ስላሴም በደርግም ዘመን በትግርኛ ስም የሚጠሩ ቦታዎች እዛ አሉ። የትግራይ የሆኑ ቦታዎች ያልተወሰዱ። ለመጨረሻ ለዶክተር በርሄ ከታላቋ ትግራይ የሚባለው ነገር በዚህ ሁላችን የምንስማማ ይመስለኛል። ቀይ ባህር የትግራይ ህልም አይደለም። ኢትዮጵያ ያለ ወደብ ከማንም አገር የበለጠ እድገት ያሳየች መሆኗን አስመስክረዋል። ህወሓትም በስልጣን በነበረበት ባለፉት ሀያ ሰባት አመታትም ይህንን ያደረገ አካል ቀይ ባህርን አገኛለሁ ብሎ ከኤርትራ ጋር የሚተያይበት ምንም አይነት ነገር ሊኖር አይችልም። ያልተተገበረው የቦርደር ጉዳዩ ግን ሻእቢያ እንዲህ ስላለ ነው እንዳሉት፣ እርስዎ ስምምነቱ ላይ አለ እንደዚህ አይነት ቦታዎች በስምምነት መፈታት አለባቸው የሚል ተቀምጠዋል። ያለ ስምምነት ላይ እሺ ቁጭ ብለን እናድረግ ሲባል ግን የለም ከእናንተ ጋር ቁጭ አልንም፣ ቨርቹዋሊ ዲማርኬት አርጉ ብሎ ሻእቢያ እንዲህ ስላለ ነው ያልተሰራው ለማለት ነው እዚህ ላይ መልካም። አቶ ዮሐንስ እርሶ ጋር ልቆይና በአጭሩ የሚመልሱት ጥያቄ ላስከትል። ዶክተር ብርሄንና ዶክተር ዮናስን ጠይቄያለሁ። የህወሓት ኃይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ኃላፊነት የሚወስዱበት ጉዳይ አለ? ሌሎቹ ኃላፊነት መውሰድ አለባቸው ያሉትን ተናግረዋል። በእርሶስ በኩል የሚቀበሉት የህወሓት ኃይሎች ሊጠየቁ ይገባል የሚሉት ነገር አለ? እኔ እስከማውቀው ድረስ አሉላ ህወሀት አይደለም። አሁንም እያልን ያለ ነው የትግራይ መንግስት ነው እያልን ያለ ነው። የትግራይ መከላከያ ሀይል ወደዚህ ጦርነት የገባው ራሱን ህዝቡን የትግራይ ክልልን ከጠላት ለመከላከል ነው ወደዚህ ጦርነት የገባው። ሻዕቢያ ገብተዋል መሬት ውስጥ፣ የአማራ ተስፋፊ ሀይል ገብተዋል መሬት ውስጥ፣ የብልጽግና ወታደር ህገ መንግስታዊ ተልዕኮውን ትቶ ህዝብ ለመጨፍጨፍ ገብተዋል መሬት ውስጥ። እነዚህ ናቸው ጠላቶቻችን ብሎን የተነሳው የትግራይ መከላከያ ሀይል እነዚህ ላይ የማያዳግም እርምጃ ወስደዋል። ስለዚህ በአጭሩ የለም ነው የሚሉት የለም። በዚህ ደረጃ ሊነሳ የሚችል ነገር የለም። እስኪ የመጨረሻውን ጥያቄ ሁላችሁም በተሻለ ቅርበት እንድትመልሱ ላደርግ። የሚያወዛግቡት ጉዳዮች ለዚህ ክርክር ብቻ ሳይሆን ምናልባት የሚቀጥሉ ይመስለኛል። የግጭቶችን መብረድ እና የተሻለ ሁኔታ ፈጥኖ መፈጠሩን አጠያያቂ የሚያደርጉ ጉዳዮች የሚታያሉ። ምናልባትም እነኚህ ሁኔታዎች ቢሻሻሉ በእርግጥ ህዝቡ ይጠቀማል በእርግጥ ህዝብ ከመከራ ይወጣል። አሁን በዚህ ግጭቶች የተጠመዱ ወገኖች ይሄን መከራ ማስተናገድ ያበቃላቸዋል የሚባል ተስፋ እንደሚያደርግ ሰው እነኚህ ሶስት አካባቢዎች በምንም አይነት ሁኔታ በምንም አይነት ጊዜ አዲስ ሀሳቦችን ቢመጡ አካባቢዎቹ ወዴትም ፈቃ አይሉም። አብረው መኖራቸው ቀጣይነቱ የሚቋረጥ አይደለም እና በቀደመ ክርክራችሁም ይህን መሰል ጥያቄ አንስተናል። ምናልባት ዛሬ የተሻለ ሰዓቱ ይመስላል። አብሮ ያናኑራል ወይ አሁን ያለው ሁኔታ ካልሆነ በሰላምና በተረጋጋ ሁኔታ ህይወቱን መምራት የሚያስችለው ሁኔታ እንዲፈጠር ቀደም ብሎ አንዳንድ ነጥቦች ፈንጥቃችኋል። በየበኩላችሁ የቡድኖችን መከራከሪያ ትታችሁ ለጊዜው ይሄ ቢደረግ ምናልባት መንገዱ ሊጀምር ይችላል፣ አንድ ሁለት ብላችሁ እነኚህ ሁኔታዎች የተሻለ አጋጣሚ የተሻለ እድል ለመክፈት የእርምጃው መጀመሪያ ሊሆኑ ይችላሉ የምትሏቸውን ነገሩን እድሉን ልስጣችሁ። ከአቶ ዮሐንስ ልጀምርና ወደኋላ ልመለስ። አቶ ዮሐንስ የኢትዮጵያ ህገ መንግስት ለፌዴራል አካሉ የሰጣው ስልጣን አለ። ለክልሎች የሰጣቸው ስልጣን አለ። ክልሎች የራሳቸውን ጉዳይ በራሳቸው ለማስተዳደር ህገ መንግስታዊ መብት ስለሆነ ይህንን ይከበር መጀመሪያ። ከዛ በኋላ የትግራይ ሁኔታ አሁን ያለበት ታውቁታላችሁ። ትግራይ ውስጥ የገባ ወራሪ ተስፋፊ ሀይል አለ። እነዚህ ሀይሎች ከትግራይ መውጣት መቻል አለባቸው፣ ሰላም እንዲመጣ ከሆነ። የተራበ ህዝብ አለ። ለዚህ ህዝብ እህል እንዲያልፍ መድኃኒት እንዲያልፍ መንገዶች መክፈት መቻል አለባቸው፣ ሰላም እንዲመጣ ከሆነ። ከዛ በኋላ ትግራይ ውስጥ የተፈጸሙ ከባባድ የሚባሉ ወንጀሎች አሉ። መጣራት አለባቸው። ፈጻሚዎቹም ወደ ህግ መቅረብ መቻል አለባቸው። ይህንን ሲደረግ ደግሞ ገለልተኛ የሆነ አካል ቁጭ ብሎ የሚያነጋግር አካል መምጣት መቻል አለበት። የታሰሩ አካላት አሉ፣ በአዲስ አበባም ይሁን በሌላ አካባቢዎች። እነዚህንም መፈታት መቻል አለባቸው እና ይህ ከተደረገ እንደ መጀመሪያ፣ ከዛ በኋላ ለወደፊቱስ እንዴት አድርገን አገሪቱን ሰላም እንድትሆን እናድርግ የሚለው ነገር አብሮ መነጋገር የሚቻል ይመስለኛል። መልካም ዶክተር ዮናስ እሺ፣ ይህን በአንድ ደቂቃ መልሳለሁኝ፣ ግን እዛ ከመድረሴ በፊት አንድ ሪሊ በጣም ኢምፖርታንት መልስ መስጠት አለብኝ። አቶ ዮሐንስ ላሉት ኤርትራን አስገብቶ እንደዚህ ላስገደለን መንግስት በእኛ ውስጥ ገብቶ ውሳኔ ለትግራይ እንዳይሰጥ መጠየቃችን ትክክለኛ ነው ብለዋል። ይሄ ነገር የሚመጣው ከቲፒኤልኤፍ መሆኑ ያስቀልም ያሳዝናል። የኤርትራን ጦር ኃይል ይዞ አዲስ አበባ ገብቶ አሰብ ምጽዋን ለኤርትራ ሰጥቶ ያለ ኃይል ለሃያ ሰባት አመት በገዛበት ጊዜ ይሄንን የውጭ ኃይል አምጥቼ ግብፅን ጨምሮ በከግብፅ እየተረዳ መጥቶ የኢትዮጵያን ሕልውና ቼ መሬት አስገንጥዬ ሰጥቻለሁኝ በእኔ ገፋፊነት። ስለዚህ የእናንተን መብትና እኩልነት መጠበቅ አልችልም ብሎ ራሱን ከእንደዚህ አይነት ስልጣን ዊዝድሮ ካላደረገ ቡድን ነው። አሁን አቶ ዮሐንስ የሚሉትን የምንሰማ እሱ ትንሽ እንትን ይላል። በሁለተኛ ደረጃ አሁን ለጥየት ከሆነ መመለስ በእርግጥ መፍትሄ መምጣት አለበት። እየተሰቃየ ያለው የትግራይ ህዝብ ነው። እየተሰቃየ ያለው የአማራ ህዝብ ነው። እየተሰቃየ ያለው የኢትዮጵያ ህዝብ ነው። የኢትዮጵያ ኢኮኖሚ ነው። እዛ ግን ከመድረሳችን በፊት የመጀመሪያ ፓራሜትሩ መሆን ያለበት ምንድነው? መጠየቅ ያለበት ምንድነው? መስማሚያ ፖይንት ያሉበት እንደዚህ አይነት ነገር በሚደረግበት ጊዜ መነሻው ምንድን ነው? ዋታ ሚኒመም ፖይንት ስለሚስማማ የምንችልበት ቲ ፒ ኤል ኤፍ ያቀረበው ፕሪኮንዲሽንስ እንቀበላቸው እንኳን ቢባል በጣም የሚያወዛግቡ ናቸው። ስለዚህ ምንድን ነው መሰረታዊ የሆነ ቤዚክ የሆኑ ሚኒመም ፖይንቶች ለጠረጴዛው ጋር ሊያመጡን የሚችሉት ከሚለው መሆን አለብን። እዛ ውጪ ግን የቲፒኤልኤፍ እና የእሱ አካባቢ ያሉ ኤሊቶች ይሄ ማናለብኝነትና ኢንቪንሲቢሊቲ እኛ ከሌላው ኢትዮጵያ ህዝብ የተሻልንን የሚል አፓርታይድ አቲቲዩድ እስካለ ድረስ ይሄ ብቻ አይደለም የሚቀጥለው ትውልድም በሰላም መኖር አይችልም። ያ ነው ችግሩ። ያ እስካልተፈታ ድረስ ይሄን ጦርነት ያመጣው እሱ ነው። አሁንም ጦርነቱ እንዲራዘም የሚያደርጉት ፕሪኮንዲሽኖቹ ሪፍሌክት የሚያደርጉት እሱን ነው። ለዛ መፍትሄ እስካልተገኘ ድረስ ወዴትም። ለዛ ነው የትግራይ ህዝብ፣ የትግራይ ልሂቃን፣ የኢንተርናሽናል ኮሚኒቲ እዚህ ውስጥ መግባት ያለበት። ያን ለማግኘት ደግሞ ትልቁ ስራ በተለይ በኢትዮጵያ መንግስት በኩል በፐብሊክ ሪሌሽንስ ደረጃ ለኢትዮጵያ ህዝብ ማሳወቅ፣ ለትግራይም ህዝብ ማሳወቅ፣ ለኢንተርናሽናል ኮሚኒቲ ማሳወቅ ያስፈልጋል። መልካም ዶክተር በርሄ እኔም ቅድም እንደተናገርኩት እኔን የሚያገባኝ የኤርትራ ጉዳይ የኢትዮጵያና የኤርትራ ግንኙነት ጉዳይ ነው እና በሁለቱ አገሮች መካከል ያለው የተሟሟቀ ጥሩ ግንኙነት ባለፈው ሶስት ዓመት ተፈጠረው የህወሀት ፍላጎት ከተሳካ ከዛ በፊት ወደ ነበረው የጨለማና የመፋጠጥ ነው የጦርነት ዝግጅት ሁኔታ ለመመለስ ነው እና በጣም የሚያስመኝ አይደለም። እኔ ግን ማም ነው ምንድን ነው፣ በሰዎች በጎ ፍላጎትና ጥሩ ግብረ ገብነት መንፈስ ነው ማም ነው። ስለዚህ የትግራይ ህዝብና የኢትዮጵያ ህዝብ እንዲሁም መንግስት ይሄ የሰላም እድል ወደፊት የሚጓዝበት መንገድ መከተል እና በሁለቱ ሀገሮች አቅድም እንዳልኩት የእኛ ወንድማማችነት የእኛ መቀራረብ ለጠላቶቻችን ትልቅ ክን ስለሚሆንባቸው በጣም ና እሱን ጠብቀን መሄድ ይኖርብናል። ባይለኝ ወደኋላ የሚመልሰን ሀይል በፈለገው መንገድ መጠንቀቅ አለብን። ኤርትራ እንደሆነች ያው ኖራበታለች፣ ግን የሚያስመኝም አይደለም ምክንያቱም ብዙ ዋጋ ከፍላበታለች። ግን ይሄ ነው መረዳት ያለብን። ይሄ የሚነገረው ነገር ተመልሶ ወደዛ ወደፊት በጣም አስከፊ ወደሆነ ሁኔታ የሚመለስ ነገር ከሱ መጠንቀቅ አለብን። ጥሩ ጥሩ ነገር ተመኝተን ጥሩ ጥሩ መንገድ፣ የምሽቱ የተያዘው ሰዓታችን ተጠናቀቀ። አድማጮች ውይይቱን ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ ስም ጽዮን ግርማ እሰናበታችኋለሁ። ደህና ደሩ Thank